የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 3 ሰዓት ተኩል ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ኮርቲዞል አንጎል ላይ ማስታወስ ችሎታ ላይ ስሜት ላይ ምን አይነት ተጽዕኖ ያመጣል? ወደ መጃጀት በሽታ፣ ወደ አልዛሃይመርስ ሊወስድ ይችላለ። የሚል እያንዳንዱ ሰው የውጭው ተጽዕኖ ስትረስ በሰውነቱ ላይ የሚያመጣው ይለያያል። አሁን ሰሞኑን ለምሳሌ ባለው የስራ መቀነስ የምን ብዙ የፌደራል ሰራተኞች ያሉበት አካባቢ ስለሆን፣ ሰው እንቅልፍ አጥቷል። እንቅልፍ ማጣት ደግሞ ብዙ ነገር ነው የሚጎዳው፤ የማሰብ አቅማችን፣ የማስተዋል አቅማችን፣ የመጣውን ጭንቀት እንዴት አድርገን ነው መውጫ መንገድ የምንፈልግበት የምንለው ለረዥም ጊዜ የቀጠለ ብርቱ ጭንቀትና የውጥረት ስሜት በሰውነትና በአንጎል ላይ ሊያሳድር የሚችላቸውን አሉታዊ ተጽዕኖችና ጣጣዎች የሚዳስስ ራስን ከነኚህ ጥኑ የሆኑ ፈተናዎች ለመታደግ ልናደርግ የምንችላቸውን መላዎች ከሚፈነጥቅ ቅንብር የተወሰደ ነው። የአንጎልና የነርቭ ሐኪሙ ፕሮፌሰር ዮናስ እንዳለገዳና የእንቅልፍና የሳምባና ሌሎች የምትንፍሻ አካላት ሐኪሙ ዶክተር አሰፋ ጀጃው መኮንን ናቸው። ነገ የካቲት 23 2017 129ኛው የአድዋ ድል የሚታሰብበት ነው። የስርጭታችን ሰዓት ለውጥ ከተደረገ የዛሬው የመጀመሪያው መሆኑ ነው። እሁድ የካቲት 22 2017 ዓ ም የምሽቱ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጂታ የነን። የአክብሮት ሰላምታችን ይድረሳችሁ። የሰዓቱ የዓለም ዜና ይቀድማል። ጠብቁን። ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ኢትዮጵያን የሀገራቸውን ነጻነት ለማስከበር ለመጀመሪያ ጊዜ ብሔራዊ ሆኖ የተነሱበትና በህብረት ተዋግቶ ያሸነፉበት 129ኛው የአድዋ ድል በዓል በትግራይ ክልል በሶሎዳ ተራራ ላይ ዛሬ የካቲት 23 ቀን 2017 ዓ ም ተከብሯል። በአከባበሩ ላይ የተገኘው ሙልጌታ ጽቡሃ ዝርዝር አለው። በወቅቱ ከዳር ዳር ተነቃንቀው ለነጻነታቸው በህብረት የተዋደቁ ኢትዮጵያውያን የጣሊያን ጦር ካሸነፉ መቶ ሀያ ዘጠኝ ዓመታት መቆጠሩን ምክንያት በማድረግ የአድዋ ድል በዓሉ በሶሎዳ ተራራ ስር ላይ በዛሬው ዕለት ተከብሯል። የኢትዮጵያ ቱሪዝም ሚኒስቴር ሚኒስትር ዴኤታ እንደገና አበበ የአድዋ ድል ለኢትዮጵያና ጭቁን ሕዝቦች አዲስ ምዕራፍ የከፈተ እንደነበር አስታውሰዋል። አድዋ ዓለም ትኩረትና ፊቱን ወደ ኢትዮጵያ እንዲያደርግ ያስገደዱት ጥቂት ክስተቶች መካከል አንዱና ዋነኛው የአድዋ ድል ነው። ዛሬ በሶሎዳ ተራራ ላይ በተከበረው በዓል ላይ በጦርነቱ ጊዜ ኢትዮጵያውያን በህብረት አድርገውት የነበረውን ተሳትፎ የሚያስታውሱ የኪነ ጥበብ ስራዎች ቀርበዋል። የትግራይ ክልል ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር የአድዋ ድል በዓል ለሰላም አንድነትና ብሩህ ተስፋ በሚል መሪ ሀሳብ በመከበር ላይ እንደሚገኝ ገልጸው ትግራይ በአሁኑ ጊዜ ህብረትና አንድነት ተጠምታለች ብለዋል። ከአድዋ ድል አንድነት ተምረን የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱና የትግራይ የወሰን አስተዳደር እንዲከበር መስራት አለብን ሲሉ ገልጸዋል። የአድዋ ተራሮችና አካባቢው የጎብኚዎች መስህብ ለማድረግ እንዲሰራም ጠይቀዋል። የአድዋ ተራሮች የብዙ ኢትዮጵያውያን ደም የፈሰሰበትና አጽማቸውን የተቀበረበት ከመሆኑ ጋር ተያይዞ እንደ ቅዱስ ስፍራ ተቆጥረው አብረን ሰርተን አልምተን ለዓለም የሚሆን የብዙ አፍሪካውያን ቀልብ ለመሳብ ተመራማሪዎችንም ወደዚህ ትኩረታቸው እንዲያደርጉ ለማድረግ የጋራ ውዝፍ የቤት ስራ እንዳለን በዚህ አጋጣሚ መግለጽ እወዳለኝ። በሶሎዳ ተራራ ስር በተከናወነው የበዓሉ አከባበር ስነ ስርዓት ላይ በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሀት ቡድን አመራሮች በብዛት ተሳትፏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በበዓሉ ላይ ያልታደሙ ሲሆን፣ በማህበራዊ የትስስር ገጻቸው እንኳን ለአንድ መቶ ሀያ ዘጠነኛው አመት የአድዋ ጦርነት የሚዘክረው በዓል አደረሳችሁ ብለው ይህ ቀን ውድቀታችንን ወደ ድል ለመቀየር ትምህርት የምንወስድበት እንዲሆን ተስፋ አደርጋለሁ ብለዋል። ለአሜሪካ ድምፅ ሙልጌታ አጽባሃም አድዋም። በዩጋንዳ የአራት ዓመት ሕፃን በኢቦላ መሞቱን የዓለም የጤና ድርጅት አስታወቀ። በዩጋንዳ ሁለተኛው የኢቦላ ታማሚ የአራት ዓመት ሕፃን ህይወቱ ማለፉን የዓለም ጤና ድርጅት የሀገሪቱን የጤና ጥበቃ ሚኒስትርን ጠቅሶ ገልጿል። ሁኔታው በዩጋንዳ የተረጋገጠ የኢቦላ ሟቾችን አሃዝ አስር አድርሶታል። በምስራቅ አፍሪካዊቷ ሀገር መዲና ካምፓላ ሙላጎ ብሔራዊ ሪፈራል ሆስፒታል ውስጥ የሚያገለግል አንድ ወንድ ነርስ ከሞተ በኋላ ሀገሪቱ ባለፈው ጥር ወር ላይ በአደገኛ ሁኔታ ተላላፊ ገዳይና ብዙ ደም መፍሰስ የሚያስከትል በሽታ መከሰቱን አስታውቃለች። እስራኤል በጋዛ ጊዜያዊ የተኩስ አቁም ለማድረግ የአሜሪካን ዕቅድ ስትደግፍ ሀማስ ተቃወመ። የእስራኤል የጠቅላይ ሚኒስትር ጽህፈት ቤት በእስራኤልና ሀማስ መካከል የተደረሰው ጊዜያዊ የተኩስ አቁም ሊያበቃ የሰዓታት ጊዜ በቀሩት ወቅት የፕሬዚዳንት ዶናልድ ትራምፕ ልዑክ የሆኑት ስቲቭ ዊትኮፍ በረመዳንና ና በፋሲካ ጾም ወቅት በጋዛ ጊዜያዊ የተኩስ አቁም ስምምነት ላይ ያቀረቡትን ሀሳብ ሀገራቸው መቀበሏን እሁድ ማለዳ አስታውቋል። ዊትኮፍ ባቀረቡት እቅድ መሰረትም በመጀመሪያው ቀን በጋዛ በሕይወት ያሉትና ከሞቱትም ታጋቾች ግማሾቹ እንደሚለቀቁ የጠቅላይ ሚኒስትር ቤንያሚን ነታንያሁ ጽህፈት ቤት የገለጸ ሲሆን ቀሪዎቹ ታጋቾችም ዘላቂ የሆነ የተኩስ አቁም ስምምነት ላይ ከተደረሰ በኋላ እንደሚለቀቁ ገልጿል። በዩናይትድ ስቴትስ አሸባሪ ተብሎ የተፈረጀው የሀማስ ቡድን ቃል አቀባይ ሀዜም ቃሲም ከቅዳሜ ዕለት ቀደም ብሎ ቡድኑ በጋዛ የተኩስ አቁም ስምምነት የመጀመሪያ ምዕራፍ መራዘሙን ውድቅ ማድረጉን ቢገልጹም የዊትኮፍ እቅድን በግልጽ አልጠቀሱም። እስራኤል በዊትኮፍ እቅድ ላይ ሀማስ ከተስማማ ወዲያውኑ ድርድር ታደርጋለች ሲል የኔታንያሁ ቢሮ አስታውቋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሩቢዮ ለእስራኤል የሚደረግ የአራት ቢሊዮን ዶላር ወታደራዊ ድጋፍ እንዲፋጠን አደረጉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትላንት ቅዳሜ ለእስራኤል አራት ቢሊዮን ዶላር የሚጠጋ የተፋጠነ ወታደራዊ እርዳታ ለማድረስ መፈረማቸውን ተናግረዋል። በዚህ ዓመት ጥር ወር ላይ ስራውን የጀመረው የትራምፕ አስተዳደር እስካሁን ድረስ 12 ቢሊዮን ዶላር የሚጠጋ የውጭ ወታደራዊ ሽያጭ ለእስራኤል መፍቀዱን ሩቢዮ በመግለጫቸው አስታውቋል። መግለጫው አያይዞም አሜሪካ ለእስራኤል ደህንነት ያላትን የረዥም ጊዜ ቃል ኪዳን ለማሟላት ስጋቶችን ለመከላከል የሚያስችል ዘዴን ጨምሮ ሁሉንም ያሏትን አማራጮችን መጠቀሟ ይቀጥላል ብሏል። አድማጮች ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ እሁድ የካቲት 22 2017 ዓ ም በድጋሚ ጤና ያስጥልን። እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች፣ የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታዬ ነን። ለዕለቱ ወዳሰናዳ ነው ቅንብር ነው በቀጥታ የምንወስዳችሁ የጭንቀት ወይም የውጥረትም ደግ አለው ሲባል ሰምተሽ ታውቂያለሽ? እኔ የውጥረት እና የጭንቀት ደግ ነገር አለ። እንደ ሳይንሱ ታዲያ ለአጭር ጊዜ የሚዘልቅ ውጥረት ድንገት የንቃት ሁኔታን ከፍ በማድረግ የትውስታን አቅም ያሰላል መባሉ ነስ እኔ ይህንንም አላውቅም። አሁን ቆንጅት፣ አዎንታዊ የሚል ቅጽል የተጨመረለት የመጀመሪያው አይነት የጭንቀት ሁኔታ አዲስ ስራ እንደ መጀመር ወይም እልባት የሚሻ ፈታኝ ሁኔታ ሲገጥሙ አንዳች ጉልበት የሚሰጥ አይነት ነው። አዎንታዊ ጭንቀት ልትለኝ ነው አደለ? እንደዛ መሆኑ ነው። ይሁን እንግዲህ፣ ሁለተኛው ሳሉላ ሁለተኛው፣ ቆንጅት ድንገት እንድንጨነቅ እንድንጠበብ እንድንጠበብ የሚለው ቃሉ ራሱ የሚናገረው ነገር ያለው ይመስለኛል። እንዲያ ያለው ሁኔታ የሚከስተው ገነን ያለ የመነቃቃት ድንገት ስንጨነቅ በጣም ተነቃቅተን ነገሮችን በተለየ ትኩረት እንድንከታተል የሚያስገድድ ሁኔታ ትውስታችንንም በማስላት አንዳንድ ዝርዝሮችን ጥቃቅን ነገሮችን ሳይቀር በተለየ ስሜት እንድናጤል ያስችላል፣ ነው የሳይንሱ ትንታኔ። እንደ ሌሎች አዳጋች ነገሮች ሁሉ ከጭንቀትም ማትረፍ የሚቻል ነገር መኖሩ ድንቅ ነው። አሉላ ጊዜያዊ በመሆን ፋንታ ስር ሲሰድና ሳያቋርጥ ለብርቱ ጭንቀትና የውጥረት ስሜት የሚዳርግ ሲሆን ግን በሰውነትና ባንጎል ላይ ሊያሳድር የሚችለው በርካታ አሉታዊ ተጽዕኖና ጣጣ አለው። የምሽቱም የራዲዮ መጽሔት እንዲህ ባለው ሁኔታ ውስጥ ስናልፍ ሊከሰቱ የሚችሉትን ጣጣዎችና ራሳችንንም ከእነኚህ የጠኑ ፈተናዎች ለመታደግ ልናደርግ የምንችላቸው መላዎች የሚመለከት ነው። ወደ ወጋችን እንውሰዳችሁ። በአንድም ይሁን በሌላ ሁኔታ በአንድ ወቅት ወይም በሌላ ጊዜ ማናችንንም ሊገጥመንና ለሕመም ጭምር ሊዳረግ የሚችል ሁኔታ የሚመለከት ከሁለት የተለያዩ የሕክምና ዘርፍ አዋቂዎች ጋር የሚደረግ ቀደም ብለን በመንደርደሪያችን እንደጠቆም ነው ይህ አሁን የምንወያይበትና የባለሙያዎቹንም እይታ የምንጋራበት ለረዥም ጊዜ የዘለቀ ያልተቋረጠና ሰላም ለማግኘት መላ የሚጠየቅ ውጥረት ወይም አስጨናቂ ሁኔታ በአካልና በአእምሮ ላይ የሚያሳድረውን ፈተና ይመለከታል። ተወያይ እንግዶቻችን ለፕሮግራማችንም ሆነ ለአድማጮቻችን ብዙ እንግዳ አይደሉም። የዘወትር ፕሮግራማችን ተሳታፊዎች ናቸው። በዩናይት ስቴትሱ ባሮ የነርቭ ህክምና ተቋም የአንጎልና የነርቭ ሐኪሙ ፕሮፌሰር ዮናስ እንዳለገዳና የእንቅልፍና የሳምባና እንዲሁም ሌሎች የመተንፈሻ አካላት ሐኪሙ ዶክተር አሰፋ ጀጃው መኮንን ናቸው። እንግዶቻችን እንኳን ደና መጣችሁ። ፕሮፌሰር ዮናስ ከርሶል ጀምርና በተለይ አንጎልንና በስነ ልቦናው ረገድ የሚያሳድረውን ጫና የሚመለከተውን እናስቀድም። ይህ ረዥም ጊዜ የዘለቀ ያልተቋረጠ ውጥረት የመረበሽና የመታወክ አሊያም የድብታና አልፎ ተርፎም በህክምናው አጠራር በእንግሊዝኛው ፖስት ትራውማቲክ ዲዞርደር በመባል የሚታወቀውን ከባድ አደጋ ከደረሰ በኋላ የሚከሰተውን የመሰለ የአእምሮ ጤና ሁከት ያስከትላል ወይ? ከሆነስ እንዴት? በዚህ እንደርደር። እሺ አመሰግናለሁ። ይሄ ያልተቋረጠ ጭንቀት ከውጭው ዓለም ሊመጣ ይችላል። አንዳንዴም ደግሞ ከውስጥም። ከውስጥ ስል አንድ ሰው ድሮ የደረሰበት ወይም የደረሰባት አንድ ከባድ ሁኔታ ካለ ያ ነገር ትዝ ሊለው ይችላል። አንጎል ውስጥ የማስታወስ ስራ የሚያከናወኑት ከጭንቀት ጋር ተያዘ እነሱ በየጊዜው እያስታወሷት ወይም እያስታወሱት ግለሰቡን ያው ሊረብሸው ይችላል። ሌላው ደግሞ ከውጭው ዓለም የሚመጣው ነው። ለምሳሌ አንድ ሰው ከሚኖርበት አካባቢ ሁልጊዜ ጥይት የሚተኮስ ከሆነ ውጊያ ካለ ይሄ ከውጭ ዓለም የሚመጣ ስጋት ነው እና ይሄ ትሬት የምንለው ከውጭ የሚመጣው ስትረስ በተለይ ነፍስን አደጋ ላይ ሊያደርስ የሚችል ከሆነ የግለሰቡን ወይም የግለሰቧን ሁኔታ ከዚህ ዓለም የሚያሰናብት አይነት አደጋ ያለው እሱ ከባድ ነው። እንግዲህ አንዱ ጠርዝ ነው። በጣም በጣም ከፍተኛው ነው። እዛ በመለስ ደግሞ ከጎረቤት ጋር መጋጨት ሊሆን ይችላል። ወይም ከስራ ባልደረባ ጋር መጋጨት ሊሆን ይችላል። ወይም ታክሲ ውስጥ እንዲህ መጨቃጨቅ ሊሆን ይችላል። እንግዲህ እንደ መጠኑ ይለያያል፣ ከውጭው አለም የሚመጣው እና የተለያዩ የአንጎል ክፍሎችን ይሄን ነገር ይመረምራል፣ ይፈትሻል እና ለምሳሌ ማርሴል ሜዙላ የሚባሉት ፍሮም ሴንሴሽን ቶ ካግኒሽን ከውጭው አለም የሚመጣውን መረጃ በተለያየ ደረጃ እየመዘነ እየተለካ ወደ አንጎል ውስጥ እንዴት እንደሚገባ ጻፋቸው። ብዙ ትልልቅ ጽሑፎች አሉ። ከሳቸው ስራዎች እንደምንረዳው መጀመሪያ የሚያጣራው አንጎል መሞቴ ነው ወይስ መትረፌ ነው የሚለውን። አይ ትተርፋለህ ይላል። ከዛ በኋላ መትረፌ ከሆነ እንግዲህ ይሄ ነገር እንዴት ነው በምን መንገድ ብሄድ ነው የሚያዋጣኝ መሸሻው ነው ወይስ በመክተው ነው የተለያየ ስትራቴጂ ያወጣል ስለዚህ ከውጭ የሚመጣው አደጋ ተጽዕኖ ነው የግለሰቡን ደግሞ የውስጥ መከላከያ አንዳንዱ ሰው ባለው እምነት በሃይማኖት ሊሆን ይችላል በአመለካከት ሊሆን ይችላል በኖሮ ልምድ ሊሆን ይችላል በማመዛዘል ሊሆን ይችላል የውጭውን ፈተና የመመከት የውስጥ ሀይል ይኖረዋል ማለት ነው እና አንዳንዱ ትንሽ ነገር ትጥቅ የሚያሰጥተው ሊሆን ይችላል። አንዳንዱ ደግሞ ዘራፍ ነገር መክታለ ብንል ይችላል። ስለዚህ የሁለቱ መስተጋብር ነው የሚባለው በአማርኛ። የግለሰቡ የውስጥ ያለው ሬዚሊየንስ መከላከል ችሎታውና የውጭው ተጽዕኖ መስተጋብር ነው እንግዲህ አንጎል ላይ ምን ያክል ችግር ያመጣል የሚባለው እና መጠነኛ የውጭ ግፊት አንዳንድ ጊዜ ነው ቶሎ ቶሎ ስራ ለመጨረስ በጊዜ ሪፖርት ለማቅረብ አንዳንድ ሊያነቃቃ ይችላል፣ ግን ከመጠን ያለፈ ሄልፕለስ የሚያደርግ ምንም ነገር ማድረግ ማይቻል አሁን ለምሳሌ እኔ ከምኖርበት አምስት ኪሎ ሜትር ላይ መንግስትና አማጽያን የሚዋጉ ከሆነ እና በየቀኑ ምሰማ ከሆነ ውጊያ ያ ከአቅሜ ውጪ ነው፣ ምንም ማድረግ አልችሉም፣ ሄልፕለስ ያደረገኛል። ያ አንጎል ላይ ትልቅ ተጽዕኖ ሊኖር ይችላል። ስጋት ብዙ የአንጎል ክፍሎችን ችግር ውስጥ ሊፈልስ ይችላል። ባጭሩ ህን ነው መልካም። ፕሮፌሰር ዮናስ የተለያዩ ሁኔታዎችን የሚያዛመድን በተለይ ሰዎች ከለት ተለት ህይወታቸው ምናልባትም አሁን ከሚገጥሙ ችግሮች ጋር በተጨባጭ እንዲያዛምዱትን ገፋ አድርገን እንዘልቃለን። ዶክተር አሰፋ በስራ ጉዳይ ባሉበት አዲስ አበባ ነው ያገኘሁት። ረዥም ጊዜ የዘለቀ ቀደም ብለን ያነሳ ነው ይህ ያልተቋረጠ ውጥረት በሰውነት በአካል ላይ ይልቁንም ደግሞ ምናልባት አንዱ አድርገን ብናስቀድመው የደም ውደት ስርዓታችን ካርዲዮቫስኩላር ሲስተም የሚባለው ላይ የሚያስከትለውን ፈተና በማየት ብንጀምር። ለመሆኑ ይህ ሁኔታ በተለይ በዚህ የሰውነት ስርዓት ላይ የሚያስከትለው ዘላቂ ጉዳት ምን ይሆነው? ሰውነታችን በአዛል የምንለው እንደው የተረጋጋ የምንለው ደረጃ ላይ ብዙ ጊዜ ይኖራል። ነገር ግን የሚያስፈራ ድንገተኛ ነገር ደግሞ ሲደርስበት፣ ለዛ ደግሞ ማምለጫ መንገድ አለው በእንግሊዘኛ ፍላይት ወር ፋይት ሪስፖንስ የምንለው ማለት ነው። ያ ምንድን ነው? ለምሳሌ ሮጦ ማምለጥ ካለበት ትንፋሹ በጣም ይፈትናል፣ ደም ግፊቱ ከፍ ይላል፣ የደም አመታቱ ይጨምራል፣ አድሬናሊን የምንለው ሆርሞን ከፍ ብሎ ይመነጫል። ለአጭር ጊዜ ሲሆን ችግር የለውም፣ ማምለጫ መንገድ ነው። ነገር ግን የኑሮ ውጣ ውረድ ለምሳሌ ብናስብ፣ በኢኮኖሚ ምክንያት ሊሆን ይችላል። አሁን በሚገጥሙን የጦርነት አደጋ ሊሆን ይችላል። በምንሰማው መጥፎ ዜና ሊሆን ይችላል። በዚህ አይነት ነገሮች በተደጋጋሚ ሳያቋረጥ የሰው ልጅ ወደዛ አይነት የማምለጫ መንገድ በሚሄድበት ጊዜ ንጥረ ነገሮች ምንላቸው ሆርሞን ምንላቸው ከፍ ይላሉ፣ በየጊዜው በየቀኑ፣ በተለይ ኮርቲዞን የሚባለው አድሬናል ከሚባል ግን አንድ የሚመለጨው ከፍ ይላል። ራሱ አድሬናልን የምንለው ደግሞ ለማምለጫ የሚጠቅመን እሱን ከፍ ይላል። ይሄ ምንድን ነው የሚያደርገው? ልባችን አመታቱ ከተረጋጋ መንፈሱ ወጥቶ ወደ ማምለጫ መንገድ ግን በየቀ ይሆናል። ይሄ ደምግፊት ያመጣል፣ ልብ ላይ ጫና ያመጣል። የደምን ዝውውሩን በከፍተኛ ሁኔታ ፕሬሸር በበዛበት እንዲከናወን ያደረጋል። ኮርቲዞል የምንለው ደግሞ ሆርሞን ከፍ ሲል አደገኛ ሆርሞን ነው። ከፍ በሚልበት ጊዜ ሰውነታችን እንዲወፍር ያደርጋል። ደም ግፊት ያስጨምራል። የደም ስኳራችን ከፍ እንዲል ያደርጋል። ከዚህ ጋር ደግሞ ተያይዞ ኮርቲዞል ከፍ ባለበት ጊዜ ዑዳችን ይቀየራል። እንቅልፍ አጣት፣ መቆራረጥ እያለ እንግዲህ እየቀጠለ ሰውነታችን ከለመደው በበለጠ ሁኔታ በተለይ የሰውነት ቁጣ ወደምንለበት ደረጃ ክሮኒክ ኢንፍላሜሽን ወደምንለበት ደረጃ ይጋለጣል እና እነዚህ በጣም በጣም ብዙ ተደራራሪ መጥፎ ነገሮችን ሰውነታችን ላይ ያደርሳሉ። ጥናቱን ለማየት በጣም ግልጽ ነው። በሁለቱም በኩል ያነሳችኋቸው ከእለት ተዕለት ህይወታችን ጋር እንድናዛምድ የሚጋብዙ ናቸው። ፕሮፌሰር ዮናስ ወደ እርስዎ ልመለስ እና ይህ ሳይቋረጥ የሚገጥመን አስጨናቂ ሁኔታ ወይም ውጥረት ትኩረት በማድረግ አቅማችን ሀሳብ በምናወጣ በምናወርድበትም ሆነ ውሳኔዎችን በምንወስድባቸው ሁኔታዎች ላይ ምን አይነት ተጽዕኖ ያሳድራል? ይሄ ለአጭር ጊዜ የሚሆነው የሚያጋጥምን የውጭ ፈተና ትኩረታችን እንዲጨምር ሊያደርግ ይችላል። ነገር ግን ለረዥም ጊዜ ከሆነ ፈተናውና ችግሩ ቅድም ዶክተር አሰፋ ያለው ንጥረ ነገር ኮርቲዞን የሚባለው አንጎል ውስጥ ገብቶ በተለይ የአንጎል ውስጥ የማስታወስ ስራ እንድናስታወስ የሚያደርገው የአንጎል ክፍል ውስጥ ሲኤዋን የምትባላለች እዛ ውስጥ ያሉት የነርቭ ሴሎች ተርኖቨሬት በጣም ቶሎ ቶሎ ይቀያየራሉ። ስለዚህ እንደ ቀዥቃዣ ናቸው ማለት ይቻላል እና የመንቀዥቀዝ ችግር ስላላቸው ይሄ ኮርቲዞል በቀላሉ ነው የሚመታቸው እና እነዚህን ነርቭ ሴሎች እንዲጫጩ የማድረግ አደጋ አለው እና በፈረንጆቹ ሁለት ሺህ አስራ ሶስት የአሜሪካ ያለው ትልቁ ማህበር የአልዛይመር አሶሲዬሽን እና የአሜሪካ የምርምር ተቋም አንድ ዓለም አቀፍ ኮሚቴ ያቋቁሞ ነበር። እኔ ነኝ የመራሁት። እኔና ፕሮፌሰር ኮስታ ላይቀሶስ ጆን ሀፕኪንስ እና ይህንን ነገር መርምረን ይሄ ኮርቲዞል እነዚያን ነገር አንጎል ላይ ማስታወስ ችሎታ ላይ ስሜት ላይ ምን አይነት ተጽዕኖ ያመጣል ወደ መጃጀት በሽታ ወደ አልዛህመርስ ሊወስድ ይችላለሁ የሚል በሁለት ሺ አስራ ሶስት ጽፈናው ያወጣ ነው አለ። እሱ ምናልባት ለአንባቢዎች ፖስት ማድረግ ይችላለ። እዛ ላይ ምንድን ነው ከየአገሩ ነው ከእንግሊዝ፣ ከፈረንሳይ፣ ከአርጀንቲና፣ ከእስራኤል፣ ከየቦታው ለአንድ ወር ያክል ነው ብዙ ተከራክረን የጻፍ ነው እና ሁሉንም ሰው አንድ ላይ መደመር ከባድ ነው፣ ግን ለጥናት ሲባል ሁልጊዜ መቼም አቨሬጅ ነው የምንወስድ። ግን እያንዳንዱ ሰው በእውነት ልዩ ነው ማለት ይቻላል። እያንዳንዱ ሰው የውጭው ተጽዕኖ ስትረስ በሰውነቱ ላይ የሚያመጣው ይለያያል። ግን ኦን አቨሬጅ፣ በአማካይ በአማካይ ስናየው ከልክ ያለፈ ለብዙ ጊዜ የሚቆይ ስትረስ እና ግለሰቡም ደግሞ ለዛ መፍትሄ ማድረግለት ከሆነ አንዳንዱ ሰው ክሮኒክ ስትረስ እንደዚህ ትልቅ ኃላፊነት ወይም ከባድ እንትን ውስጥ ያለው፣ አንዳንዶቹ በየቀኑ ስፖርት ይሰራሉ፣ ወይንም ደግሞ የተለያየ ጊዜ ጸሎት ያደርጋሉ ወይም ሜዲቴሽን ያደርጋሉ። ለምሳሌ አሁን አንድ ሰውዬ ባለኝ አንድ አስተማማኝ መረጃ መሰረት ኢትዮጵያና ኤርትራ በነበረው ጦርነት በአንደኛው ወገን በኩል ያለው ሰው ስትረሱን በአናጺነት ጊዜ ወስዶ አንድ ሰዓት ሁለት ሰዓት እንጨት እየገጣጠመ ከዛ መንፈሱን እንዲህ አይነት ነገር በፈረንግ ይባላል፣ ሀሳብ እንዲከፈል። ልክ ነው ሀሳቡ እንዲከፈል እና ትንፋሽ ወስዶ ለመመለስ ነው። እንጎሉን አሳርፎ ትንፋሽ ወስዶ ከዛ ወደ ግብግቡ ለመመለስ ነው። ይሄ ከውጭ የሚመጣውን ተጽዕኖ ግለሰቡ ሰውነቱ እንዲቋቋም ሊያደርገው ይችላል እና ይሄ እንግዲህ ለምሳሌ እንደ ዶክተር አሰፋ ያሉ ብዙ ስራ የሚበዛባቸው ሐኪሞች አሁን ብዙ ሰዓት የሚሰራዋል እና እንደዛ ሲሆን አንዳንዶቹ ጂም ሜምበር ይሆናሉ። ኮርቲዞል አሉ። ይሄ እንግዲህ ኮርቲዞሉን የሚያደርገውን አደጋ ለመቋቋም ይጠቅማል። ስለዚህ እጅ መስጠት አንችልም። ለክሮኒክ አንዳንድ ነገር ማድረግ እንችላለን። ሌሎች የባለሙያ ድጋፍ የሚፈልገውን ወደኋላ ላይ ገፋ አድርገን እንመለከታለን። የግለሰቦች ሁኔታም እንደሚለያይ የሚገለጹት ነገሮች በአማካይ በጥናት የሚታዩት መሆኑን ፕሮፌሰር ዩናት አስረድተውናል። ዶክተር አሰፋው ደርሶ ልመለስና ቅድም በደማችን የሚዘዋወረውን የስኳር መጠን መጨመር፣ የደም ግፊታችን ከፍ ማለት ከዚያ ኮርቲዞል ከተባለ የሰው ንቅመም ጋር አዛምዶ አንስተው ነበር። በጠቅላላው ግን ይህ ረጅም ጊዜ ሳይቋርጥ አስጨናቂ ሁኔታ ውስጥ ውጥረት ውስጥ መቆየት ከበሽታ በመከላከል አቅማችን ወይም ለበሽታ የመጋለጥ ሁኔታን በመፍጠር በሱስ ረገድ ምን አይነት ሁኔታ ነው የሚከተለው? ምናልባት ከዚሁ አዛምደው እንቅልፍ ማጣት አለ። ሰውነት ራሱን አድሶ የሚያዘጋጅበት አላስፈላጊ ቅመሞችን የሚያስወግድበት ሁኔታ ሁሉ የሚያጣበት ከተፈጠረ እንቅልፍ አቶ ካደረ አንድ ሰው ለበሽታ ተጋላጭነትን በተመለከተ ያለ ሁኔታስ ምን ይመስል ይሆነ? እንግዲህ የሰውነትን የመከላከል ሁኔታ ስናይ ኮርቲዞል ያነው አሁን ይሄ ሆርሞን የመከላከል አቅም ለማድከም ስንፈልግ የምንሰጠው ነው። ለምሳሌ አንድ የሰውነታችን አካል ሌላውን አካል ሲያጠቃ የእሱ አይነት ህመሞች ሲኖሩ ኮርቲዞል እንሰጣለን። ስቴሮይድ የሆነ መድኃኒት ማለት ነው። በጭንቀት ምክንያት ያ ሰው ያ ነገር ሰውነቱ ላይ ከፍ እያለ ሲሄድ የመከላከል አቅሙን በጣም በጣም ያለዝበዋል። ለምሳሌ ይሄ ሽንግልስ የምንለው የቫይረስ በሽታ ለቆዳ ላይ የሚወጣ እሱ የሚወጣው ሌላ ጊዜ ቫይረሱ አለ ግን ሰውነታችን አቅም ስላለው ያን ቫይረስ እንዳይራብ አድርጎ ይዞታል። የዚህ አይነት ድካም በሚመጣበት ጊዜ ግን ይወጣል፣ ያሽፍታል። አንድ ትልቅ የሰውነት የመከላከል አቅም መድከም ማሳያ ነው። ሌላው ክትባት ብንሰጠው ያ ሰው የሚያመነጨው ክትባት ሰተን ልናገኝ የሚገባው የሰውነት የመከላከያ አቅም አንቲቦዲ የምንለው ድረስ ሁኔታ ባለበት ሁኔታ ውስጥ የዛን ያህል አይሆን። ምክንያቱም አሁንም የሰውነትን የመከላከል አቅም የሚያደክመው መጠን ከፍ ስለሚል ነው። በዚህ ምክንያት እንግዲህ በረዥም ጊዜ በዚህ አይነት ቁጣ ካለን ሰውነታችን ራሱ ኢቨን የካንሰር አይነት ሴሎችን እያደነ የሚያጠፋበት አቅሙ ይቀንሳል። በዚህ አንዱ ክሮኒክ ስትረስ ለካንሰር ህመም አጋላጭ ከምንላቸው ሁኔታዎች ውስጥ ነው እንደው ምግብን እንኳን ብንወስድ የምግብ አወሳሰዱ ሰው ይቀየራል። አንዳንድ ጊዜ እኔ ስትረስ ኢተር ነኝ ይላል ሰው። በስትረስ የማስወግደው ምግብ በመብላት ነው ይላል። ወዶ አይደለም። ኮርቲዞል ከፍ ይላል። የምግብ ምርጫ ይቀየራል። ካርቦሃይድሬት የሆኑ ምግቦችን መምረጥ ያመጣል። ያ የበለጠ ደግሞ እንደገና ሌላ ውፍረት ያመጣል። እንደዚህ እያለ ነው የሚሄደው። እንቅልፍን በሚመለከት እኛ ስራችን ላይ ለምሳሌ አሜሪካን ሀገር አንዳንድ ሳይክሎችን ብናይ ለምሳሌ የፖለቲካ ምርጫ በሚኖርበት ጊዜ ሶስት ቀን አራት ቀን አንድ ሳምንት የምርጫ ውጤት ቢታይ እንቅልፍ አጣሁ ብሎ ወደኛ አካባቢ የሚመጣው ሰው ቁጥር ባንዴ በጣም ከፍ ይላል። አሁን ሰሞኑን ለምሳሌ ባለው የስራ መቀነስ የምን ብዙ የፌደራል ሰራተኞች ያሉበት አካባቢ ስለሆን ሰው እንቅልፍ አጥቷል። በቃ ከፍተኛ ስትረስ ውስጥ ይገባል። እንቅልፍ ማጣት ደግሞ ብዙ ነገር ነው የሚጎዳው። የማሰብ አቅማችን፣ የማስተወል አቅማችን ነገሮችን ራሱ የምናደርግበት የመጣውን ጭንቀት እንዴት አድርገን ነው መውጫ መንገድ የምንፈልግበት፣ ምንለውንም ራሱ ይጎዳል። እና እንደዚህ እያደረገ ነው የሚሄደው። መቼም ስትረስ የምትለው ቃል በየቤቱ በየሰው ትነገራለች። አንድ ባህታዊን ግን ብንጠይቀው በሰላም ከተፈጥሮ ጋር ይኖራል። ያለው ፍላጎት ትንሽ ነው፣ ሰሎቱን ያደርሳል። እንደው ስምንተኛው ሺ ቢመጣ ገነት ሄዳለው ብሎ መውጫ መንገድ ብዙ ስላለ አካባቢው የተረበሸ ስላልሆነ እንዲህ አይነት ነገሮችን ከነዚ አካባቢ ቦታዎች አንሰማም። እና ጭንቀቱ ያለ እኛ ግን ምን ማድረግ እንችላለን ይህን ነገር ለመከላከል ነውም ደግሞ እንግዲህ እንነጋገርበታለን። መልካም አሁን ያሉ ሁኔታዎችንም አዛምደዋል ዶክተር አሰፋ ተጨባጭ ለማድረግ የሚያግዛሉና በዛ እንገፋለን። ፕሮፌሰር ዮናስ፣ ዶክተር አሰፋ ካቆሙበት ብንቀጥል ይሄ ጭንቀቱ የሚፈጥራቸው ሁኔታዎች ተደጋግሞ በመከሰቱ ወይንም ደግሞ ቀደም ያለ የአእምሮ እውከት ባለበት ድብታ የሚባለውን ወይም ከጭንቀት ጋር የተያያዙ ሁኔታዎች ካሉ የማባባስ እድሉ ምን ያህል ነው? ከሌሉ እነሱ እንዲፈጠሩ የማድረግ ሰዎች በተለየ ሁኔታ ማየት ያለባቸውም ነገር ካለ እንዲያዛምዱ። በሁለት ነው እንግዲህ የምንከፍለው። አንደኛው ከውጭ የሚመጣው ስትረስ ወይም ከውስጥ የሚመጣው ረዥም ጊዜ ቆየተ ነው ካግኒሽን ወይም ሀሳብን ማስታወስ ችሎታን ጋር ተያያዘ ክፍልን ላይ ተጽዕኖ አለው። ከዛ ደግሞ ስሜቶችን በሚመለከት ጭንቀት ነው እንግዲህ ይህ ድብርት የምንለው መጠነኛ ድብርት እንዲሁ በቀን ተቀን ኑሮ ሊያጋጥም ይችላል። ግን ከፍተኛ ክብደት የምንሰጠው እና የተወሰኑ የሰውነታችን ውስጥ ያለውን ንጥረ ነገር ሊያዛባ የሚችለው እንግዲህ ሜጀር ዲፕሬሽን የሚባለው ከፍተኛ ድብርት፣ አንዳንዶቹ ከአልጋ መነሳት አይችሉም፣ መስራት አይችሉም መብላት አይችሉም፣ መተኛት አይችሉም። ሀሳባቸውን እንኳን ውሳኔ ለመወሰንም አይችልም። ልክ ጭቃ ውስጥ እንደተቀረቀረ ጎማ ነው የሚሽከረከረው። ሊትራሬ እንደሱ የሚሉ ይሆናል። አንጎሌ የሚሰራው እና ምንም ነገር መወሰን አልችልም። ይሄ እንግዲህ በጣም ከፍተኛው ሲሆን ነው ችግሩ። እንግዲህ ስትረስ እዚህ አይነት ድብርት ይፈጥራል። ድብርቱ ደግሞ መልሶ እነዚሁኑ ሆርሞኖች የተለያዩ ነገሮች የበለጠ እንዲሰሩ ያደርጋል። ስለዚህ ከድጡ ወደ ማጡ ይሄዳል እና ቪሽየስ ሳይክል የሚባለው እየተባባሰ የሚሄድ እንዴት መቁረጥ እንችላለን የሚል የተለያዩ ሕክምና ዘዴዎች አሉ። ባጭሩ ድብርትም ሊያመጣ ይችላል። አንጎልም ደግሞ ሰበል ሰብስቦ ጉዳይ ለመጨረስ የቀኙ የአንጎል ክፍል የሴንስ ኦፍ ዲሬክሽን ከአንድ ቦታ ተነስተን ወደ ሌላ ቦታ ለመሄድ የምናደርገውን ያንን የሚያንከባብሩት የነርቭ ሴሎች በእንደዚህ አይነት ስትረስ አፌክት ሊሆን ይችላሉ እና አንዳንዴ በልበ ቤትነት መርካቶ መሄድ ያሰበው ሰው እንዲህ አይነት ጭንቀት አለበት፣ ወደ ፒያሳ ሄደው ያርፈዋል። በብዙ መልክ ነው እንግዲህ የሚገለጸው። ድረስ መልካም ስር የሰደደ ወይም የጠና የውጥረትና የጭንቀት ሁኔታ በጊዜው ከሚያሳድረው ስሜት ባሻገር በአእምሮም ሆነ በሰውነት ላይ የሚያደርሳቸው የውስጥ ጤናን በማቃወስ ጭምር የሚያስከትላቸውን ፈተናዎች ነው የተመለከታችሁት። መፍትሄ አማራጭነት መደረግ የሚችሉ በግለሰብም እንደ ማህበረሰብ ጤናም የሚደረጉ ሁኔታዎችን አንስታችኋል። ዘለቄታ ያላቸውን ጉዳቶች የአእምሮን የመስራት አቅም እንዲቀንስ የማድረግን ወይንም ደግሞ ያለ ጊዜው የማርጀት ሁኔታ በሳይንሱ የሚጠቃቀሱት ነገሮች ምን ያህል ተጨባጭነት አላቸው የሚለውን የምንመለከትበትን ከዚህ ሰፋ ያለ በምስል የሚታይ ውይይት አለን። ፕሮፌሰር ዮናስ እንዳለገዳ፣ ዶክተር አሰፋ ጀጃው መኮንን እንዲህ መላ የሚጠይቁ የህመሙን ሁኔታ ለመረዳት የባለሙያ አይን የሚጋብዙ ውይይቶች ላይ በሙሉ ፈቃደኝነት አዘውትራችሁ ስለምትገኙ ከልብ አመሰግናለሁ። ዜርስትልኝ ሽ ነገ የካቲት 23 2017 ዓ ም እንደ አውሮፓውያን የዘመን አቆጣጠር ደግሞ መጋቢት 2 2025 ነው። 129 ኛው ያድዋ ድል የሚታሰብበት ዕለት ነው። የዋሽንግተን አጎራባቿ የአሌግዛንድሪያ ከተማ ከንቲባ ዕለቱን ለመታሰቢያዊ ይሆን ዘንድ ደንግገዋል። እንደ አውሮፓውያን የዘመን አቆጣጠር መጋቢት 1896 የኢትዮጵያ ኃይሎች በዳግማዊ እና በትጌት አይቱ ብጡል መሪነት በጣሊያን ጦር ላይ ወሳኝ ድል በተቀዳጁበትና የሀገራቸውን ሉዓላዊነት በማረጋገጥ ኢትዮጵያን በጸረ አገዛዝ ተጋድሎ በተምሳሌት በማጽናት አይነተኛ ታሪክ የሰሩበት ነው የሚል ምስክርነት በመስጠት ይንደረደራል። የከተማዪቱ ከንቲባ አሊያ ጋስኪንስ ዕለቱን ለአድዋ ድል የሰጡበት ልዩ መግለጫ ይህንኑ መነሻ በማድረግ ታዲያ የተሰናዳ ቅንብር በሌላ ፕሮግራም እናቀርባለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽ ሶስት ሰዓት እስከ ሶስት ሰዓት ተኩል በ22፣ በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን ዝግጅቱን እዚህ ላይ አበቃ። ነገሰኞ ከምሽ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምን ይገናኝ። የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታየና፣ አሉላ ከበደ በዚሁ ተሰናበትን። ሰላም፣ በደህና ደሩ።